እንደምን ሰነበታችሁ ውድ ተመልካቾቻችን፣ አድማጮቻችን! ይህ በየሳምንቱ የምናደርገው ተከታታይ የመጽሐፍ ቅዱስ ጥናት ትምህርት ክፍለ ጊዜ ነው። ይህ ክፍለ ጊዜ የተለያዩ የመጽሐፍ ቅዱስ አስተምህርቶች አንስተን የምንወያይበት ጊዜ ይሆናል። የዛሬው ትምህርታችን ክርስቶስ ጽድቃችን በሚለው የተመሰረተ ጥናትና ጥያቄና መልስ ነው የሚኖረን ማንኛውም አይነት ጥያቄ ቢኖራችሁ ወይም ሀሳብ ቢኖራችሁ አሁን በስክሪኑ ላይ በምታዩት በአንዳቸው ልትደውሉልን ወይም ልትጽፉልን ትችላላችሁ። የዛሬውን ውይይት ከመግባታችን በፊት አጭር ጸሎት እናደርጋለን። ይህንን ጸሎት የምታደርግልን እህታችን አርሴማ ትሆናለች። አባት ወይ እናመሰግንሃለን። እድል ሰጥተህን ቃልህን እንድናጠና ስለተሰበሰብን እናመሰግንሃለን። የቃል ኃይል እንዲሰራብን አለማትን የፈጠርክበት ኃይል አዲስን ልብ እንዲፈጥርልን እንድትረዳን ለምንሃለን። ለምናጠናው ቃል ደግሞ እንድንታዘዝ እርዳን፣ በጌታ በኢየሱስ ስም አሜን። እንግዲህ እንዳነሳሁት የዛሬው ትምህርታችን ክርስቶስ ጽድቃችን የሚል ርዕስ ሰተነዋል። እንግዲህ ስለ ደህንነት ወይም የሰው ልጅ ስለ ከሞት ስለ መዳን ከኃጢአት ስለ መዳን በምናነሳበት ጊዜ ብዙ የሚነሱ ጥያቄዎች ብዙ የሚያወዛግቡ ሀሳቦች ይነሳሉ። ስለዚህ እነዚህ ሀሳቦች መሰረታቸው ምንድን ነው? የእግዚአብሔርስ ቃል በዚህ ዙሪያ የሚናገረው ምንድን ነው? የሚለውን ነው ዛሬ የምንወያየው። ስለዚህ የመጀመሪያ ጥያቄ የሚሆነው ይሄ መዳን ወይም ደህንነት የምንለው ባልተወሳሰበ ቋንቋ ብናስቀምጠው ምንድን ነው? ከምንስ ነው? የምንድ ነው? አዳምና ሔዋን በኤደን ገነት በሚያምር የአትክልት ስፍራ እግዚአብሔር እንዲኖሩ በደስታ ለዘላለም እንዲኖሩ ባስቀመጣቸው ጊዜ በዓለም ላይ ክፋት ነበረ። ምክንያቱም ሉሲፈር ከሰማይ ምርጫውን አድርጎ ክፋትን መርጦ ሄዶ ነበር እና እግዚአብሔር አንዲት ዛፍን በገነት መካከል አስቀመጠ እና እሷም ምርጫቸውን የምትወስን ዛፍ ነበረች መርዝ ያላት ሳይሆን በእግዚአብሔር ፈቃድ ተላልፎ እሷን ዛፍ ከበሏት የዘላለም ሞት እንደሚሞቱ ነግሯቸው ነበር እና አዳምና ሔዋን ከእግዚአብሔር ፈቃድ ውጭ እቺን ፍሬ ወስደው በበሏት ጊዜ ሞትን ትሞታላችሁ ብሏቸው ነበር እና በህይወታቸው ነበር የሚከፍሉት፣ እግዚአብሔርን ባለመታዘዝ ቢራመዱ ና። ይሄ ሞት ደግሞ ለዘላለም ከዚህ ምድር ላይ የሚወገዱበትን ቅጣት የሚያስከትል ነበረ እና እግዚአብሔር ይህንን ከበሉ በኋላ ወደ ኤደንገነት መጥቶ ሲያነጋግራቸው እንደተለመደው ሸሽተውት ነበር እና እንደውም እግዚአብሔርም ሲጠይቃቸው በማሳበብ ከዚህ ጥፋት ሊያመልጡ የሚችሉ መስሏቸው ነበር። ለምሳሌ አዳም የሰጠኸኝ ሚስት ነች እንድ በላ ያደረገችኝ፣ ሔዋን ደግሞ ባቢቷ ነች እንድ በላ ያደረገችኝ እና ይህን ሰበብ አድርገው ከዛ ጥፋት ሊያመልጡ የሚችሉ መስ ቸው ነበረ ግን ለዚህ ስህተታቸው ቅጣት ወይንም መሆን የነበረበት እነሱ መሞት ነበረባቸው። ቢሆንም ግን እግዚአብሔር የሰዎች ልጆችን እጅግ በጣም ይወድ ስለነበረ እነሱ እንዲጠፉ ዝም አላለም እና እነሱ የሞቱትን ሞት ራሱ በመሞት እነሱን ነጻ አውጥቷቸዋል። እኛን ነጻ አውጥቶናል እና መዳን ማለት ከዛ ከተፈረደብን ወይንም ከገባንበት የሞት ፍርድ የምንወጣበት ነው። አንድ የመጽሐፍ ቅዱስ ክፍል ማንበብ ፈልጋለሁ። ኤፌሶን ምዕራፍ ሁለት ከአንድ ጀምሮ እንደዚህ ይላል በበደላችሁና በኃጢአታችሁ ሙታን ነበራችሁ። በደልና ኃጢአት ሙት የሚያደርግ ነው። በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነ በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። ትመላለሱም የነበረው ትኖሩም የነበረው በ በምድር ላይ በሚሰራው የክፉ አለቃ ፈቃድ ነበር ይላል። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን፣ እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን ብሎ ይናገራል እና እንዲያውም ለስጋ ምኞት ራሱ መኖር ባርነት እንደሆነ ሞት እንደሆነ ይናገራል። ከዛ ደግሞ ሰው በፍጥረቱ ሲፈጠር የቁጣ ልጅ እንደሆነ ማለት መጀመሪያ አዳምን በፈጠረበት ሁኔታ ሳይሆን እንግዲህ ሰው ከተወለደ ከአዳም ከውድቀት በኋላ ማለት ነው፣ በቁጣ ውስጥ እንዳለ ና ይሄ ነው በቃ የሰው ልጅ እውነታ ይሄ ነው። በበደሉና በኃጢአቱ ሙት በስጋ ምኞቱ ሞቶ የሚኖር ባሪያ የሆነ ይሄ ነው የሰው እውነታ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ህይወት ሰጠን። በበደላችን ሙት በነበርን ጊዜ እግዚአብሔር በምህረቱ ባለጠጋ ስለሆነ ከዚህ ሞት ውስጥ ከዚህ በሰይጣን ቁጥጥር ስር በስጋ ቁጥጥር ስር ከነበርንበት ባርነት ውስጥ በልጁ በክርስቶስ በኩል አወጣን። ይህንን ምን ይለዋል? በጸጋ ድናችኋል ብሎ ይናገራል። እና ይሄ ከዚህ ከሞት በበደልና በኃጢአት ምክንያት ከተገባን ጥፋት እግዚአብሔር ከታላቅ ምህረቱ የተነሳ ፍቅሩ ታላቅ ስለሆነ ለእነዚህ ለሚወዳቸው ሰዎች የሰጠው እድል ወይም ልጁን ክርስቶስን በመስጠት ከዚህ ከሞት ያወጣበት እውነታ ነው ማለት ነው መዳን ማለት። አንድ ጥቅስ እዚህ ላይ ለመጨመር የሐዋርያ ጳውሎስ መልእክት ወደ ቆሎሳይስ ሰዎች ላይ ምዕራፍ አንድ ቁጥር 13 እና 14 የተያያዙ ቁጥሮች ናቸው። እንደዚህ ይላል፣ እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም ቤዛነቱንም እርሱንም የኀጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ስለዚህ ከምንድንሄዳ ነው? ከጨለማ ስልጣን ድነናል፣ ከሞት ድነናል፣ ያውም ከዘላለም ሞት። ወዴት እንሄዳን ነው? ወደ ዘላለም ህይወት ወይም ወደ ዘላለማዊ መንግስት ፈለስን ነው የሚለው። ስለዚህ ጥያቄ ይሄን ለመመለስ ይሄም ጥቅስ ተጨማሪ ሀሳብ ይሰጣል ብዬ አስባለሁ። ስለዚህ አሁን እያልን ያለ ነው እኛ የሰው ዘር በሙሉ ከአዳም በደል በኋላ በሞት ተርታ የተሰለፈ የሞት ፍርድ ያለበት ነው፣ ፍርደኛ ነው እያለን ነው። ይሄ እንግዲህ ሁሉንም ነው የሚያጠቃል፣ ሁሉ ስን ሁሉ ነው እዚህ ይሄንንም ሀሳብ የተገነዘበውንም ያልተገነዘበውንም ያጠቃልላል ማለት ነው። እና ከዚህ ከፍርደኝነት ነው ነፃ መውጣት መዳን የምንለው። አንዳንድ ሰዎች ግን ምን የሚል ጥያቄ ያነሳሉ። አሁን ያው በህይወት ነው የምንኖረው፣ እዛ ደግሞ የሞሞት ደግሞ ተፈጥሯዊ ነው፣ ሁሉም ሰው ይሞታል አሁን ሞታችኋል ማለት ምንድን ነው ሞታችኋል ታዲያ የሚሉትም ጥያቄ ያነሳል። እና ሁለት ነገሮች ይታዩኛል እዚህ ጋር እና ብታብራሩ እንግዲህ፣ አንዱ የዚህ ምድር ሕይወት አለ። ከዛ ደግሞ ፍርደኝነት አለ። አሁን ደግሞ ያነሳው የዘላለም ሕይወት አለ። በእነዚህ ሁሉ አውድ መዳን ምንድን ነው የሚለውን ደግሞ ጠለቅ አድርጋችሁ ነገር ስንፈጠር የተፈጠርነው ለዘላለም ለመኖር ነው። ካጀማመሩ እንጂ የሆነች ሰባ ወይም ሰማንያ ዓመት ኖረ ወይም ከዛ በታች እንድንሞት አልነበረም የተፈጠርነው ከአፈጣጠራችን ላይ ዘፍጥረት ላይ ምዕራፍ አንድ ምዕራፍ ሁለት ምዕራፍ ሶስት ላይ በተደጋጋሚ ተጠቀሰ ሀሳብ ነው እና ያንን ለዘላለማዊ የተፈጠርንበትን ሁኔታ አዳምና ሔዋን በመተላለፋቸው በነገራችን ላይ አዳምና ሔዋን የሰው አዳም በተለይ ብን የሚለው ቃል የሰው ዘርን የሚወክል ነው። ስለዚህ አዳም ሲበድል የሰው ዘር ነው አብሮ የበደለው። እሱን አብረን ማየት በጣም ያስፈልጋል እንጂ አዳም ብቻ ነው የበደለው የሚለውን ማየቱ ትንሽ ሀሳቡን እንዳናገኘው ያደርገናል። ስለዚህ እግዚአብሔር የፈጠረን ለዘላለም እንድንኖር ነበር። ለዘላለም እንዲኖር የተፈጠረው ሰው ከባህጢያት ምክንያት የዘላለም ሞት ሞች ሆነ። ያ ማለት አሁን አዳም ሞቷል። አሁን ሲበድል አልሞተም ልንል እንችላለን። አልሞተም ማለት ይሄ የሚሞተውን ያሁን እኛ የምንሞተውን እንቅልፍ የሚባለውን አልሞተም። ያልሞተበት ምክንያት የተለያዩ ሀሳቦች ሊሰጡ ይችላሉ፣ ግን ዋናው ምንድን ነው? የክርስቶስ ከዘላለም ከዓለም መሰረት ጀምሮ መሞቱ ዋስትና ስለሰጠው ነው፣ ወዲያው እንዳይሞት ያደረገው። ኤፌሶን ምዕራፍ አንድ ላይ ይህን ሀሳብ ይሰጠናል። ሌላው ግን ምንድን ነው የሰው ልጅ በዚህኛው ህይወት የሚኖረው እቺ አጭሯ እድሜ ነች እሷ ከህይወትም ልትቆጠር አትችልም በእግዚአብሔር አይነት ስናየው ማለት ነው ከዘላለም አንፃር ስናየው ስለዚህ ሰው ልጅ ሟች ሆነ ለዘላለም የተፈጠረው አሁን የሚኖረው ህይወት የዘላለማ ህይወት ኑሮ ሊባል አይችልም ደግሞም አይደለም ያው ይሞታል ጊዜውን ጠብቆ ይሞታል ስለዚህ ከዛ አንፃር ሊታይ ይችላል ብዬ አስባለሁ እንግዲህ እጽዋት ህይወት ያላቸው ናቸው ይባላል። ያው ማለት ህይወት አላቸው፣ ህይወት ሊቪንግ ቲንግስ ወይም ህያዋን ናቸው። እንስሳትም እንደዛው ሊቪንግ ቲንግስ ናቸው፣ የሚኖሩ ህያዋን ናቸው። ያጣነው ህይወት ልክ እንደዚህ መተንፈስ፣ ማደግ፣ መኖር፣ መሞት ይሄንን ብቻ አይደለም። ኢየሱስ አንድ ጊዜ ሲ ምን ብሎ ተናገረ? ሌባው ሊያርድና ሊያጠፋ ነው ይመጣው፣ አለ። እኔ ግን ህይወት እንዲኖራችሁ እንዲበዛላችሁ መጠዋለ እና ይሄ መመላለስ መብላት መጠጣት ብቻ አይደለም ህይወት ህይወት ከዛ የሚዘልቅ ከዛ ያለፈ ነው። እና በመጀመሪያ አዳምን ሲፈጥረው አዳምን የፈጠረው እንዲሁ እየተነፈሰ ብቻ ማለት በቃ የሚደርሰው የሚያደርገውን ነገር እያደረገ እንዲኖር ብቻ ሳይሆን ከአምላኩ ጋር አብሮ ግንኙነት እንዲኖረው ወዳጅነት እንዲኖረው ጭምር ነው እና ያንን የተበጠሰውን በሰውና በእግዚአብሔር መካከል ያለውን ወዳጅነት ነው በክርስቶስ በኩል ተመልሶ ያገኘ ነው እና ህይወት ኢየሱስ ነው። ጳውሎስም ሲናገር ለእኔ መኖር ክርስቶስ ነው ብሎ ይናገራል እና ይሄ ህይወት ከእግዚአብሔር ጋር ያለው ወዳጅነት ነው ማለት እንዲሁ ነገሮችን ከማድረግ ሰኞ ስራ ከመግባት ወይም በሰንበት ከማረፍ ያለፈ ነው። ህይወት ማለት መመላለስ ማለት አይደለም፣ ከዛ የሚጠልቅ ከእግዚአብሔር ከአምላካችን ጋር ያለ ወዳጅነት ህብረት ነው። በጣም ጥሩ። አሁን ግን አንተ ያነሳው ላይ አዎ፣ አዳም የሰውን ዘር ሁሉ ይወክላል፣ ግን አዳም ለበደለው በደል ደግሞ ሀላፊነት እኛ ልንወስድ አንችልም ተገቢም አይመስለኝም እና አዳም በሰራው ስራ ደግሞ ለምን እኛ ምን ፍዳችን የሞተርታ ፍርድ የተፈረደ ቅድም ያነሳውትን ሀሳብ ጥቅሱ ልናገርና ወደ አንተ ጥያቄ ሄዳለ ኤፌሶን ምዕራፍ አንድ ቁጥር አራት ላይ እንደዚህ ነው ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን። በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ያልሞተው አዳም ወዲያውኑ ያልሞተው ክርስቶስ በዛ ሰዓት ከዛ በፊት ከዓለም ፍጥረት በፊት ይላል በሌላ ጥቅስ ላይ እንዲያውም ለዓለም ህይወቱን በመስጠቱ ምክንያት ነው። በእግዚአብሔር ዘንድ የጊዜ ገደብ እኛ እንደምናስበው የተቀመጠ ስላልሆነ ማለት ነው። ስለዚህ ዓለም ሳይፈጠር ያ ዋስትና ተሰጥቶት ነበር። በዛ ምክንያት አዳም ወዲያውኑ አልሞትም እንጂ መሞት ነበረበት፣ በአካልም መሞት ነበረበት ዘላለማዊ ሞት ብቻ ሳይሆን በአዳም ምክንያት ለምን ጠፋን ቢለ ያው ሁሉም ብዙ ሰው የሚያነሳው ጥያቄ ነው። ግን በክርስቶስ ምክንያት ደግሞ ህይወት አግኝተናል። እሱንስ እንዴት እናየዋለን? ምንም ሳንሰራ ምንም ሳናደርግ ዘላለማዊ ህይወት የማይገባን ሰዎች አግኝተናል። በዛ በአንዱ አዳም መበደል ሞት መጣ እንላለን ልክ ነው። እግዚአብሔር ሌላው ነገር ምንድነው፣ አንድ አዳም በደለ ብሎ እንደገና እንደ መሽን ዝም ብሎ ሌላ ዱፕሊኬት ሲያደርግ አይኖርም። በዛ ውስጥ ነው የሰው ልጅን የፈጠረው እና ግዛትንም ሰጠው ይላል። ስለዚህ አዳም በደለ፣ ከዛ ደግሞ እሺ አንተ እዚህ ጋር ተቀመጥና ሌላ ደግሞ የሆነ ሌላ ስም ያለው ሰው ልፍጠር የሚል አምላክ አለ? አሰራሩም አይፈቅድለትም። ከመጽሐፍ ቅዱስም እንረዳ ነው። ሌላው ግን ጥሩ ማስረጃ ምንድን ነው? በዛ በአንዱ አዳም ምክንያት በደል ገባ። በአንዱ አዳም፣ በሁለተኛው አዳም ምክንያት ደግሞ ምን አገኘ? ህይወት አገኘ። ያውም የማይገባን ቅድም አርሴማ ያነበበችው የሞት የጥፋት ልጆች፣ የቁጣ ልጆች የነበር ነው። በዛ ባንዱ በሁለተኛው አዳም መታዘዝ ምክንያት ህይወትን ሰጠን። እሱንም አብረን ማየት መቻል አለብን ማለት ነው። እግዚአብሔር ዘውዱ ለምን ፍሬውን በላህ ብሎ አይጠይቅህም። ማለት ፍሬውን አንተ ስላልበላው አዳም ስለበላው። ግን ይህንን ለመረዳት በጣም ጥሩ ምሳሌ የዳዊትና የጎልያድ ውጊያ ነው። እንግዲህ ዳዊት እስራኤላውያንን ወክሎ ተዋጋ ወይም ተገዳደረው ጎሊያድን። ጎሊያድ ደግሞ ፍልስጤማውያንን ወክሉ ዳዊት ጎሊያድን እግዚአብሔር ረድቶት በጣለ ጊዜ ፍልስጤማውያን ተሸነፉ። ፍልስጤማውያን ሙሉ ፍልስጤማውያን ተሸነፉ። ጎሊያድ በወደቀ ጊዜ ሙሉ እስራኤላውያን ደግሞ እንግዲህ አሸነፉ። እንግዲህ በተገዳደረው በእግዚአብሔር ስም ሲወጣበት እንግዲህ ያ ዳዊት አሸነፈና እንግዲህ እስራኤላውያኑ ተዋግተው አይደለም እንደ ዳዊት ምንም ያደረጉት ነገር የለም። ድንጋይ አላመጡም፣ ምንም ያደረጉት ነገር የለም። ግን ዳዊት ስላሸነፈ እስራኤላውያን አሸነፉ። ልክ እንደዛ ነው የመዳናችን ጉዳይ። ሮሜ አምስትን አስራ ሁለትን አነባለሁ። ስለዚህ ምክንያት ኃጢአት በአንድ ሰው ወደ አለም ገባ፣ በኃጢአት ሞት፣ እንደዚሁም ሁሉም ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። እንግዲህ በአንድ ሰው ምክንያት ኃጢአት ወደዚህ ምድር ገባ። አዳም ኃጢአት ሲሰራ በቃ የሰው ልጅ ኃጢአት ሰራ። ከዛስ ቁጥር አስራ አምስት ላይ ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎቹ ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ እና እንዲው ስናስበው በአዳም ምክንያት እዚህ ሁሉ መከራ ውስጥ ለምን ገባን ማለት አንድ ቡድን ሆነን የሚባለውን ነገር ስናነሳ አሁን ልክ ጥበብ ያነሳው ሀሳብ ይመጣል ማለት ነው። ልክ እንደዛው ልክ በአዳም በኩል ኃጢአት ለሁሉ ሰው መዘዙ ቅጣቱ እንደደረሰ ለሁሉ ሰው ማንም ሰው እንደም ኃጢአተኛ አይደለሁም ማለት የሚችል አይመስለኝም፣ ድፍረቱ ያለው አይመስለኝም። ልክ በዛ እውነታ ልክ ኢየሱስ ደግሞ ሁለተኛው አዳም፣ ልክ ሌላኛው የሰው ልጆችን ለመወከል ከሰማያት የወረደው በሱ በኩል ደግሞ ደህንነት ለሰው ልጆች መጣ። ግን ዘጻት ሀያ ቁጥር አራት ላይ ምን ይላል? በላይ በሰማይ ወይም በታች በምድር ካለው ወይም በውሃ ውስጥ ከሚኖሩት ነገሮች በማናቸውም ምስል ለራስህ ጣዖት አታብጅ፣ አትስገድላቸውም፣ አታምልካቸውም። እኔ እግዚአብሔር አምላክ የሚጠሉኝ ልጆች ከአባቶቻቸው ኃጢአት የተነሳ እስከ ሶስትና አራት ትውልድ ድረስ የሚቀጣ ቀናተኛ አምላክ ነኝ። ነገር ግን ለሚወዱኝና ትእዛዜን ለሚጠብቁ እስከ ሺህ ትውልድ ድረስ ፍቅርን የማሳየ ነኝ ይላል። ይህስ ጥቅስ እንዴት ነው የሚሆነው? እዚህ ጥቅስ ላይ የምናየው ሀሳብ ምንድን ነው? እግዚአብሔር በሰው ልጅ ማለት በአንዱ ኃጢአት ምክንያት ሌላውን የሚቀጣ መሆኑን ሳይሆን ልክ እንደምናየው ኃጢአት አንደኛ ተላላፊነት አለው፣ የመተላለፍ ባህሪ አለው። ሌላው ደግሞ ምንድን ነው? በወላጆች ኃጢአት ወይም በኃጢአት ልምምድ ልጆችም ተሳታፊ ይሆናሉ። ይሄ ብዙ ጊዜ ያው በሳይንስ የሚደገፍ ነገር ነው። ልጆች የሚያድጉበት ቦታ ላይ በሚያዩት ነገር ተጽዕኖው ስር ይወድቃሉ። በዛ ምክንያት እግዚአብሔር ምን አለ? ሰዎችን ከኃጢአት እንዲታቀቡ ለማድረግ ነው ይህንን ትእዛዝ የሰጠው። አንድ የሚያስደንቅ ነገር እዚህ ላይ የምናየው ቅጣቱ፣ ቅጣት ተብሎ የተጠቀሰው እስከምን ድረስ ነው የሚለው እስከ ሶስት እስከ አራት ትውልድ ምሕረቱስ እስከ ስንትም? የእግዚአብሔር አሰራር እንደዚህ ነው እንግዲህ። ስለዚህ ይሄ ሰዎችን ከሚያደርጉት ክፉ አስተሳሰብ እና ስራ እንዲታቀቡ ትምህርት ለመስጠት የተቀመጠ ነገር ነው እንጂ ልክ አራተኛው ትውልድ ሲሆን ቅጣቱ ይቆማል ማለት አይደለም። እንደዛ አድርገን ልናየውም አንችልም። ግን ምንድነው የኔ ኃጢአት እና የኔ የኃጢአት ልምምድ ልጆቼ ጋር ይቀጥላል የልጆቼ ደግሞ ወደ ልጆቻቸው ይቀጥላል እና ትውልድ ይበላሻል። እንደዛ እንዳይሆን ለማስጠንቀቂያ ተብሎ የተሰጠ ሀሳብ እንደሆነ ነው የምንረዳው። ህዝቅኤል ምዕራፍ አስራ ስምንት ላይ እንዲህ የሚል ሀሳብ አለ። ከቁጥር አንድ ጀምሬ ያነባዋለሁ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። ስለ እስራኤል ምድር አባቶች ጨርቋ የወይን ፍሬ በሉ ልጆችም የልጆችም ጥርሶች ጠረሱ ብላችሁ የምትመስሉት ምሳሌ ምንድን ነው? እንግዲህ አባቶቹ በበሉት ወይን የልጆቹ ጥርስ ጠረሱ የምትሉት ለምንድን ነው? ይሄ እንግዲህ በእስራኤል የተለመደ አባባል ነው። እኔ ያው ነኝና እንግዲህ ወዲ ከእንግዲህ ወዲህ ይህንን ምሳሌ በእስራኤል ዘንድ አትመልሱም ይላል ጌታ እግዚአብሔር። እነሆ ነፍሳት ሁሉ የእኔ ናቸው፣ የአባት ነፍስ የእኔ እንደሆነች ደግሞ የልጅ ነፍስ የእኔ ናት ኃጢአት የምትሰራ ነፍስ እርሷ ትሞታለች ብሎ ይናገራል። እና ይሄ አባቴ ባጠፋው እኔን የሚቀጣ አይደለም ማለት ነው እግዚአብሔር። እንግዲህ በዚህ ጥቅስ መሰረት እና ኃጢአት የምትሰራ ነፍስ ትሞታለች። ያው ያው እንግዲህ ቅጣቱን የእውነተኛውን ቅጣት ካየነው ኃጢአት መስራት የዘላለምን መጥፋት ነው የሚያመጣው እንጂ አሁን በትውልዶች የሚተላለፈው ችግር ወይም ቅጣት እንደምናስበው አይደለም እና በሱም አውድ ልናየው ይገባል። አሁን የማነሳው የሚቀጥለው ጥያቄ እግዚአብሔር ፍቅር ነው የሚለው ሐሳብ ብዙ ሰው ደፍሮ ባይጠይቀውም፣ እንደው ግን ስሰማ ስሰማ በብዙ ሰዎች ጭንቅላት እንደዚሁ ግልጽ ብሎ ቢነገርም ወይም ባይነገርም የሚመላለስ ምክንያቱም በተለያየ ሁኔታ ይነሳል። ያው እሱ ፍቅርማ ቢሆን እንዲህ እኔ እንዲተቸግሬ እንዲታሜ እንዴት ዝም ይለኛል? ይሄ ሁሉ ሲከሰት ለምን ዝም ይላል? የሚል የመላው የሰብአዊ ዘር ጥያቄ ነው ብል መሳሳት አይመስልኝ። ስለዚህ አሁን በምናወራው የዚህ በደህንነት ታሪክ ውስጥ ግን እውነት እግዚአብሔር ፍቅር መሆኑ የተገለጸበት አፍቃሪ መሆኑ የተገለጸበት እንዴት ነው እና ይህም ይህም የሰው ግዛቤ አይወደኝም ይወደኛል የሚለውም ሊፈታ የሚችለው እንዴት ነው? የእግዚአብሔር ፍቅር አሁን ባለን አስተሳሰብ ለመረዳት በጣም ይከብዳል። ምክንያቱም ኃጢአት ስላበላሸን የእግዚአብሔርን ፍቅር ለመረዳት ያስቸግራል። እንኳን የእግዚአብሔርን ፍቅር አይደለም፣ አንዳንድ የወላጆቻችንን ፍቅር ለመረዳት ይከብደናል። ምክንያቱም ሲቆጡን ወይም ሲገርፉን እንበሳጫለን። ግን ያንን የሚያደርጉት ለኛ ጥቅም እንደሆነ በኋላ ነው የምንረዳው። ኃጢአት ከገባ በኋላ እግዚአብሔር ችግር ውስጥ ነው የገባው ማለት እንችላለን። ምክንያቱም ኃጢአትን አሁን እኛ የምናስበው በድርጊት ነው፣ የሆነ ነገር በማድረግ እና በመሳሰለው ነው የምናደርገው ነገር ግን ሄዋን እግዚአብሔርን ስትበድል በእግዚአብሔር ላይ ያላት መተማመን ወይም በእንግሊዝኛ ትረስት የሚባለው እሱን ነው ያጣችው። እግዚአብሔርን አላምንህም ነው ያለችው። ይሄ ከባድ ነገር ነው። አሁን አንድ በሰው ደረጃ ካየ ነው ለምሳሌ ያክል አንተ አሁን ሚስት አላምንህም ካለች እንዴት አድርገነው የምታሳምናት ብለ ወድሻለሁ ነው እምትላት ወይስ አንገቷን አንቀኸው ወድሻለሁ ትላታ አችልም ማሳመን ማሳመን ግን አለብን። ግን እንዴት ነው የምታሳምናት? የምታሳምንበት መንገድ አስቸጋሪ ነው። ይሄ ነው እግዚአብሔር የደረሰበት ትልቅ ችግር አንዱ ምንድነው፣ ሄዋን አላምንህም አለችው። ውዘሳትል ምክንያቱም ቢ እና ቲቪ የተባለችውን ተወችና እባቡ ወይም ሰይጣን የነገራትን ሰማች። ያ እኛ ፍሬ መብላት ምናምን አድርገን እንቆጥረዋለን። ነገር ግን እሱ ሳይሆን በእግዚአብሔር ላይ ያላትን መተማመን ከእሷ አስወገደች። አሁን የእግዚአብሔር ያንን በምን ይመልስ? እንዴት እንዴት እመኑኝ ይባል? ይሄ ረጅም ሂደት ውስጥ የሚያስገባ ነገር ሆነ። ይሄንን መመለስ ከባድ ነው። ስለዚህ ረጅም ጊዜ ይወስዳል። ቅድም እንዳልኩ አሁን ሚስ እንድታምን ብዙ ነገሮች ነው የምታደርግ። ምናልባት በሕይወት ዘመን ሁሉ ታማኝነትን ስትገልጽላት ነው የምትኖረው እና ምናልባት መጨረሻ ላይ ልታምን ትችል ይሆነ። ይሄ ከባድ ነገር ነው። ስለዚህ ፍቅር ማንኛ መገደድ አይችልም። አንድ ሰው ፍቅርን ማስገደድ ሲጀምር ፍቅር መሆኑ ይቀራል። አሁን አንዳንድ ሰዎች ወድጃታ ሌሉና ክፉ ነገሮች ያደረጋሉ አይደል? ያው እንደምናየው ምንድነው ሲባል ስለወደድኳት ነው ይላል አደለም። እሱ ፍቅር አይደለም። እሱ አምባገነንነት ነው። እሱ ጨካኝነት። እግዚአብሔር እንደዛ ማድረግ አይችልም። ስለዚህ መልቀቅ አለበት። ስለዚህ ለቀቀ ነገሩ። ምክንያቱም የክፉውም ሐሳብ የደግም ሐሳብ ፍሬ ማፍራት አለበት። ይሄ እንግዲህ ይህን ያል ሺ ዓመት ፈጃ። ገና ጥቂት ዓመታትም ከዚህ በኋላ ሊወስድ ይችላል ክርስቶስ እስኪመጣና የኃጢያት ውጤት ፍሬው እስኪታይ ድረስ ጌታ ኢየሱስ በምሳሌ ላይ ሲናገር ማቴዎስ 13 ላይ ማን ነው ይሄን የዘራው ብለው ይጠይቁታል። መልካም ዘር አይደለም የሰራው ሲሉ፣ አዎ ማን ነው ታዲያ ይሄን ክፉ ዘር የዘራው ሲል ጠላት ነው ይላቸዋል። ከዛ በኋላ እንንቀለው ይሉታል። አትንቀሉ ይላቸዋል። ለምን ሲል እሱ ክፉን እንክርዳዱን ስትነቅሉ ጥሩን ስንዴ ትነቅላላችሁ። ስለዚህ ምን ይሆን አለ ይደግዋል። ስለዚህ ክፉና ደግ አብሮ ማደግ አለበት እና ውጤቱ መታየት አለበት። የሰው ልጆች መጨረሻ ላይ ክፉን አንፈልግም ብለው መልስ እስኪሰጡ ድረስ ይሄ ሂደት ይቀጥላል። እግዚአብሔርን በኋላ በፍቃዳችን እናምናሃለን። የፈለግከውን ነገር ብታደርግ እንደዮብ ብታርደኝም አምናሃለሁ የሚልበት ደረጃ ላይ የሰው ልጅ እስኪደርስ ድረስ ይሄ ሂደት ይቀጥላል እና አስቸጋሪ ነው፣ ግን እግዚአብሔር ይከሰሳል በዛ ውስጥ። እዮብ ላይም እንደምናየው ክፉን ያመጣው ሰይጣን አውሎ ነፋስ አመጣ፣ እሳት አመጣ፣ ምናምን አመጣ፣ አወደመው፣ ቁስል አመጣበት፣ መታው። ጓደኞቹ ምን አሉት? እግዚአብሔርን ስለበደልክ ነው አሉት። እሱ ደግሞ አይደለም አለ። እና እኛ ምን ላይ አንድ ነው? እና ይሄ ሁልጊዜ እግዚአብሔር ሲከሰስበት የኖረው ነገር ነው። ነገር ግን እንደ ኢዮብ አይነት ሰዎች እዚች ምድር ላይ እስከ መጨረሻው ድረስ እየኖሩ እስኪቀጥሉ ድረስ ይሄ ሁኔታ ይቀጥላል እና በእግዚአብሔር ላይ ያለን መተማመን በነገሮች ላይ የተመሰረተ ሳይሆን በእርሱ ማንነት ላይ መሆኑን እስክናሳይ ድረስ ያንን ፍቅር እስክንገልጽ ድረስ የሚታይ ነገር ሆኖ ይቀጥላል። ስለዚህ እግዚአብሔር ፍቅር ነው የሚለውን መገንዘብ ያለብን በምን ምለክተን ነው? እንግዲህ ዛሬ በሚከሰትብን የገንዘብ ማጣት፣ የኑሮ ውድነት ወይም የልጅ ሞት ወይም ስቃይ፣ ሕመም ሳይሆን በምንድን ነው መለካት ያለበት? በእግዚአብሔር በራሱ በማንነቱ ላይ ነው መለካት ያለበት ወይም በልጁ። ምድሪቱ በኃጢአት ምክንያት የተጎሳቆለች፣ የተንኮታኮተች፣ የተሰባበረች ናት እና በሽታ ይመጣል፣ ገንዘብ ማጣት ይመጣል፣ ሀዘን በምድር ላይ ይደርሳልና። ይሄ በኃጢአት ምክንያት ሁላችንም በአንድም በሌላም በኩል የተለማመድነው ነገር ነው። ከሁላችንም መካከል ደግሞ በደንብ የተለማመደ አንድ አለ ኢየሱስ የሚባል እና ኢየሱስ በመስቀል ላይ ሆኖ አባቴ አባቴ ለምን ተውኬ ዝም ተብሎ በቃ ተተው ተትቶ ነበረ ኢየሱስ እና እንግዲህ ጳውሎስ ምን አለ? ሮሜ ምዕራፍ ስምንት ቁጥር ሰላሳ ሁለት ላይ እንደዚህ አለ ለገዛ ልጁ ያልራራለት ሊሰጥ ፈቃደኛ የሆነ ለአንድ ለብቸኛ ልጁ አለማትን በፈጠረበት የሁሉ መጀመሪያ ያለሱ ማይጀመር መጀመሪያ የሆነበትን ኢየሱስን ለሱ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠን? ስለዚህ ይሄ ማለት በአጭር አማርኛ ለእግዚአብሔር ልጁን ከመስጠት ሁሉን ነገር መስጠት ይቀላል ማለት ነው። ልጁን ከሰጠ እንዴት ሁሉንም ነገር አይሰጠንም? ማለት እንግዲህ ሁሉንም ነገር መስጠት ይቀል ነበረ ልጁን ከመስጠት ማለት ነው። እና ግን እግዚአብሔር ያደረገው ልጁን ነው የሰጠው እና ሮሜ ምዕራፍ አምስት ቁጥር ስምንትም እንደዚህ ይላል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷል። ሞቷል እና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። እና እግዚአብሔር በእውነት እግዚአብሔር ፍቅሩን ለመግለጽ አበባ ቢሆን የሚሰጠው በቤታችን ሁሉ አበባ በአበባ አየሩ ሁሉ አበባ ይሆን ነበር እግዚአብሔር ፍቅሩን ለመግለጽ ገንዘብ ቢሆን የሚሰጠው በሁሉ ነገራችን ገንዘብ ቢሆን ነበር። እና የእግዚአብሔር የመጨረሻው የፍቅር መግለጫው በብቸኝነት የነበረውን ልጁን ሰጥቶ እኛን ወደ እሱ ማቅረብ ነው። እኛ ከነበርንበት ሞት ማውጣት ነው፣ ማዳን ነው ቅድም ያልነውን እና እሱን ደግሞ አድርጎታል። ሁሉንም ነገር ከመስጠት ይልቅ ልጁን መስጠት የሚከብድ ስለሆነ ይህንን አድርጓል እና እግዚአብሔር ያለውን ፍቅር የምናየው በሚደርሱብን ነገሮች ሳይሆን እውነት ነው የእግዚአብሔርን ፍቅር በፕሮቪደንሱ በሚያደርገው እለት እለት በሚያደርግልን ጥንቃቄ እናያለን፣ እንመለከታለን። ግን አንዳንዴ ልንረዳቸው ማንችላቸው ልንመልሳቸው ማንችላ እግዚአብሔር እየወደደኝ እንዴት የሚያስብሉ ነገሮች ውስጥ እንገባለን። የተንኮታኮተ ምድር ላይ ስላለን እና ይሄ ሁሉ ደግሞ የሚያበቃበት ጊዜ ደግሞ ይመጣል። ከእሱ ጋር ቁጭ ብለን የምናወራበት ጊዜ ደግሞ ይመጣል። እንባ ሁሉ ከዓይን የሚታበስበት እና ግን እግዚአብሔር እንደሚወደኝ እርግጠኛ ለመሆን መስቀሉን ማየት ነው ያለብኝ።